ምድር እስከ ህዋ በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ ዘጠና ሰባት ነጥብ አንድ የሚቀርብ ፕሮግራም ነው። ከምድር እስከ ህዋ ሰላም ጤና ይስጥልኝ፣ ውድ የአገር ልጆች ዞተር ውድ። በዚህ ሰዓት ወደ እናንተ የሚደርሰው ከምድር እስከ ህዋ መሰናዷችን እነው ተጀምሯል። ባሳለፍነው ሳምንት ስለ ጂኦዴሲ ና ጂኦዳይናሚክስ የሚያወሳ መሰናዶ ወደ እናንተ ማድረሳችን ይታወሳል። ይህ ጂኦዴሲ የሚባለው የትምህርት ዲስፕሊን ወይም የትምህርት አይነት የቆየ የትምህርት አይነት ነው። በተለይ ከክርስቶስ ልደት በፊት ጀምሮ ራስቶኔስ የሚባል በተለይ የጂኦዴሲ አባት ባል የሚታወቀው ከ2 ሺህ ከ276 195 ዓለም አመት ወይም ደግሞ ቢሲ በዛ ዓመተ ምረት ጀምሮ ያለ አንድ ፈላስፋ ወይም ደግሞ የትምህርት ሰው ስለ የመሬትን ሳይዝ እና ሸፕ ዲተርማይን ወይም ደግሞ ከመወሰን ጀምሮ ከዛ ጀምሮ እጅ ወደ ሲ የሚባለው የትምህርት አይነት በዓለም ላይ ታዋቂ ሆኗል ማለት ነው። በዛሬው መሰናዷችን ደግሞ መሬት ላይ የሚከሰቱ አደጋዎች ላይ ትኩረቱን ያደረገ መሰናዱ እናስደምጣችኋለን። ቆይታችሁን ከኤፍኤም አዲስ 97 ነጥብ 1 ከምድር እስከ ህዋ ሳምንታዊ መርሃ ግብር ጋር እንድታደርጉ በአክብሮት እንጋብዛለን። መልካም ቆይታ። በመሬት ላይ የሚከሰቱ አደጋዎች ለአንድ ሀገር ሰዎች ወይም መሠረተ ልማቶች አደገኛ ሊሆኑ ይችላሉ። በተቃራኒውም የሚሆኑበት አጋጣሚ ሊኖር ይችላል። ምንም የአደጋ ተጽዕኖ በሌላቸው ሩቅ አካባቢዎች በተፈጥሮ የሚከሰቱ አደጋዎች መኖራቸውም ሳይዘነጋ ማለት ነው። መሬት ላይ የሚከሰቱ አደጋዎችን የተመለከተ መረጃ አደጋዎችን ለመገምገም እና በመረጃ የተደገፈ ውሳኔዎችን ለማስተላለፍ መሠረታዊ ግንዛቤ ይሰጣል። ለተፈጥሮ አደጋዎች ተጋላጭ የሆኑ አካባቢዎችን መለየት፣ አደጋ ሊከሰት የሚችልበት ዕድልን መገምገምና የተጽዕኖውን መጠን መገመት እንዲያስችል ያደርጋል። ይህ መረጃ ለሕብረተሰቡ ምላሽ ከመስጠት አልፎ ወደ ንቁ ዝግጁነት እንዲሻገሩም ምክንያት ይሆናል። ውጤታማ የቅድመ ማስጠንቀቂያ ሥርዓቶችን ለመፍጠር መሬት ላይ የሚከሰት አደጋን የተመለከተ መረጃ ወሳኝ ነው። ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት በኢትዮጵያ ለሚከሰቱ የተፈጥሮ አደጋዎች መረጃን ለህብረተሰቡ የሚያደርስ ተቋም ነው። የመሬት መንቀጥቀጥና መንሸራተት በሀገራችን በተለያዩ ጊዜያት ተከስቷል። አሁንም በመከሰት ላይ ይገኛል። መረጃን ለህብረተሰቡ ከማድረስ አንጻር በስፔስ ሳይንስና ጂኦስፓሻል ኢንስቲትዩት እየተሰራ ያለውን ተግባር በስፔስ ሳይንስና ጂኦስፓሻል ኢንስቲትዩት በጂኦዴሲ ና ጂኦ ዳይናሚክስ ክፍል ተመራማሪ የሆኑት አቶ ናትናኤል አገኘው እንዲህ ያስረዳ። በዓለም ላይ የተፈጠሩ ሳይንሶችን ብናይ አጠቃላይ ልነዛ ሳይንስ መነሳት ምክንያታቸው ወይም መፈጠር ምክንያታቸው ችግር ሲኖር ብቻ ነው። ችግር ካለ ሁልጊዜም ያንን መፍትሄ ለማምጣት ሳይንስ ይፈጠራል። ይህ ዓለም አቀፋዊ እውነታ ነው። ስለዚህ ወደ እኛ ስናመጣው ብዙ ጊዜ ችግሮች እየተደጋገሙ ሲመጡ እየተደጋገሙ ሲመጡ ነው። ከዛ በኋላ ልክ በተለያዩ ሚዲያዎች በሶሻል ሚዲያ በእንደዚህ በትልቅ ሚዲያዎችም ስለዛ ጉዳይ ሲነገር ነው ልክ በዛ ዙሪያ የሚሰሩ ዲፓርትመንቶች በዛ ዙሪያ የሚሰሩ ተቋማት ኢንስቲትዩሽኖች እንደ ራሳቸው ጉዳይ ወስደውት ወደ ስራ የሚገቡት። የእኛ ተቋም ምንም እንኳን የስፔስ ና ጂኦስፓሻል ኢንስቲትዩት ከአሁን በፊት እየሰራቸው ያሉ በርካታ ስራዎች ቢኖሩ በዚሁ በተፈጥሯዊ በሚፈጠሩ አደጋዎች ወይም ደግሞ በሰው ሰራሽ ሚሆን ብቻ መሬት ላይ የሚፈጠሩ ችግሮችን ቀድሞ ከመከላከል አንጻርና ከተፈጠረም ደግሞ መረጃ ከማቀበል ያንን ደግሞ ትንተና ወስዶ አስፈላጊውን ድጋሜ እንዳይፈጠር ወይም ደግሞ የሚፈጠርም ከሆነ ቅድመ ጥንቃቄ እዛ አካባቢ ለሚኖረው ነዋሪም ወይም ደግሞ ለሚመለከተው አካል ለማሳወቅ የተወሰነ ጋፖች እንደነበሩበት ይገመታል። ስለዚህ አሁን ምንድን ነው ማድረግ ያለበት ከተባለ እኛ አሁን ያሰብነው ምንድነው፣ ለወደፊት ፖርታሎች ወይም የመረጃ ማሰራጫዎችን ለማዘጋጀት ጥረት እያደረግን ያለ ነው ኢትዮጵያ ውስጥ ያሉት እዚህ ጋር የመሬት መሻትል ብቻ አይደለም። የመሬት መንቀጥቀጥም፣ የቮልካኒክም፣ የፍለዲንግም ያሉ የተለያዩ ክስተቶችን ወደ አንድ ቋት አምጥቶ ወደ አንድ ዳታቤዝ ካምጠን የራሳችን ፖርታል ኖሮ፣ በዛ ፖርታል ለሚፈለገው መረጃውን ማረስ ሚቻል፣ ለሬዲዮም፣ ለቴሌቪዥንም፣ ለሌሎችም ለሚፈልጉት ይህንን ለማህበረሰቡ ገለጻ ያደርጋሉ ብለን ለምናስባቸው መላክ እንድንችል የተወሰነ የፖርታል ወይም ደግሞ የመረጃ ማሰራጫ ሴንተሮችን ለወደፊት የምናቋቁሙ ነው የሚሆነው ማለት ነው። ይህን ለማድረግ ግን መጀመሪያ በጣም እያንዳንዱ መረጃ በቲክል አርቲኩሌት መደረግ አለበት። የቴት ቦታ ነው ያለው፣ በምንድን ነው ምክንያቱ የተፈጠረው፣ ምን ያህል ችግር አደረሰ፣ ለወደፊት እንዳይፈጠር ምን ይደረግ የሚለው የሚፈልጉት የተወሰነ እንትኖች አሉ የሚፈልጉ ግብአቶች ለምሳሌ ሶፍትዌር በማዘጋጀት ሊሆን ይችላል። ለመስራት ሚያደርግ ትልልቅ የተሻሉ ኮምፒውተሮችን መጠቀም ሊሆን ይችላል። የዚህ በኩል ያጠና የሰው ኃይል ሊሆን ይችላል። ምርምሮች ተሰርተው ከሆነ የነዚያን ግብአቶች መጠቀም ሊሆን ይችላል። ሰው እነዚህን ወደ አንድ ካመጣናቸው በኋላ ነው ዜን ወደ መረጃ ማሰራጫው ወይም ወደ ፖርታል ወስደን ለሚፈለገው አካል ማድረስ የሚቻለው። ይህንን ለመስራት ምን ታስቧል? እኛ ይህንን በኃላፊነት ወስደን ምናልባት እየሰሩ ካሉት የስራ ክፍሎች ወይም መሬ ስራ አስፈጻሚዎች አንዱ የጁዲስ ና ጁዳይናሚክስ መሪ ስራ አስፈጻሚ ነው። ለወደፊት በተለያዩ ሀዛርድን በተመለከተ በኢትዮጵያ ደረጃ በተለያዩ መልክ የተፈጠሩ ሊሆን ይችላሉ። በመሬት መንሸራተት ሊሆን ይችላል፣ ወይም በመሬት መንቀጥቀጥ ወይም በፍለድ ወይም በትልቅ ከፍ ባሉ ወርፎች ጉዳት በሚያደርሱ የመሬት ጋር በተገናኙ ችግሮች አጥንቶ መርጃ ሰብስቦ እነዚህን ወደ ቋት አስገብቶ ለሚመለከተው ለማድረስ የተጉ ወይም ደግሞ ይህን ለማድረግ እየሞከሩ ካሉ መሪ ስራ አስፈጻሚዎች ወይም ትምህርት ክፍሎች ውስጥ አንዱ ነን። ና ሶስት ሶሎች የምንሄድበት ነው የሚሆነው። አስፈላጊ ነው በሚለው ላይ ግን ምንም ጥያቄ የለውም። ይሄ በስፋት የምንሰራበት ነው የሚሆነው፣ እየተሞከረ ነው ያለው። በቴክኖሎጂ እድገት ተጽዕኖዎች መካከል የሰውን አቅም ለማሳደግ ያለው አበርክቶ በዋናነት ይጠቀሳል። ሸቀጦችንና አገልግሎቶችን በብዛት ለማምረት የኢኮኖሚ እድገትን ለማምጣትና የኑሮ ደረጃን ለማሻሻል ቴክኖሎጂ ሚናው ይሄ ነው የሚባል አይደለም። ከዚህ በተጨማሪ ቴክኖሎጂ ከምድራችን ጋር ያለው ቁርኝነት አይነተኛ ነው። ስለ ፕላኔታችን የትኛውም አይነት መረጃ በቀላሉና ፈጣን በሆነ መንገድ ተደራሽ እንዲሆን የሚቻለው በቴክኖሎጂ አማካኝነት መሆኑ ግልጽ ነው። የውሃ ሳይንስና ጂኦስፓሻልን በተመለከተ የተለያዩ ዘመኑን የሚዋጁ አዳዲስ ቴክኖሎጂዎች በየጊዜው አገልግሎት ላይ ይውላሉ። ከነዚህ ቴክኖሎጂዎች ውስጥ በቀን 24 ሰዓት በሳምንት ሰባት ቀን ያለመቆራረጥ ስለ አንድ ቦታ መረጃ የሚያደርሰው የኮርስ ቴክኖሎጂ አንደኛው ነው። ይህም በከፍተኛ ደረጃ ትክክለኝነትን የያዙ መረጃዎችን ከየትኛውም ቦታ በማንኛውም ጊዜ እንዲያገኙ የሚያስችል ነው። በዚህ ጉዳይ ላይ አቶ ናትናኤል አገኘው ተከታዩም ብለውናል። ስፔስ ልኬት ሲወሰድ ቀጣይ ዊዝ የሆነ ታይም ላይ የሚወሰደው ዛሬ ከለካ ዛሬ ሜጀርመንት የሆነ ታይም ላይ የሚኖ ማለት ነው። ቀጣይነት ያለው ተከታታይነት ያለው የጂፒኤስ ዳታ ወይም የሆነ ቦታ መገኛ ከተገኘ እሱነን ለማነጻጸር ወይም ፊት ከነበረው ጋራ ለማነጻጸር ና ለውጡን ለማየት አስተዋጽኦ ያደርጋል ማለት ነው። ኮርስ ስንል በጣም ሰፊ ሳሳ ነው። ለምሳሌ በእኛ አገር ላይ ካየ ነው። ኮርስ በኢትዮጵያ ውስጥ በጣም ብዙ በቁጥር አናሳ ነው። ኦልሞስት ጥቂት አንድ ሁለት ነው ማለት ምንጭ ነው እስካሁን በነበረው። ምክንያቱ ከተባለ አንደኛ በጣም የሚፈልገው ገንዘብ፣ ኢኮኖሚካሊ ተወሰነ ገንዘብ ይፈልጋል። ይህን ለመስራት ሪሴቨር ውድ ነው። እሱነን ኢንተርኔት ተጠቅሞ ሌሎች አንዳንድ የኮርስ ካይነት ተጠቅመው ወደ ኢንተርኔት እንትኑ እንዲያሰራጭ የመረጃ ዳታውን ወይም ደግሞ የቦታ መገኛ ዳታ እንዲያደርግ ማድረጉ ከሰው ኃይል አንጻር እነዚህ እነዚህ ነገሮች ድራምርን ካየናቸው አስቸጋሪም ስለነበሩ ብዙ ሲሰራበት አልነበረም። ጥቅሙ በጣም ጥሩ እንደሆነ ሲታሰብ ከአሁን በፊት የነበረውን እንደ ሳምፕል አዲስ አበባ ላይ ያለችው አዲስ አበባ ዩኒቨርስቲ ያለችው ኮርስ ስቴሽን አለች። በተለምዶ ኮርስ አዲስ ምትባል ያው ኮርስ ስቴሽኖች በአራት ካራክተር ነው እስካሁን ባለው የሚቀመጡት። አዲስ ኤዲ አይ ኤስ ነች። እሱ ማንም ጉግል ገብቶ ቸክ ማድረግ ይችላል። ኮርስ አዲስን ለምሳይ ብንወስድ ለተለያዩ ጥናቶች ስትውል የነበረ ከምንም ከመጠቀም ይልቅ እሷን በመጠቀም የተወሰነ ለስታቲክም ለሪል ለአርቲክም ስንጠቀምባት የነበረው ሁኔታ አለ። ግን እሷ ናት አናሳናት አካባቢ ኮርስ ጣናም ትባላለች። አንድ ጣና ምንም የእሷ ዳታ ብዙም ባይጄስ ባይገኝም ግን ኦልሬዲ ኢንተርኔት ላይ እሷም መረጃ ይገኛል። ሌሎች ድሬዳዋ፣ ጅማ፣ ጎንደር ና አዲስ አበባ ዚ ኤስስጂይ ላይ ከኛ ስፔስ ሳይንስ የተሞከረ ነገር ነበር። እነሱ ሙሉ ስላልገቡም ነበር በአንዳንድ ምክንያቶች። ስለዚህ ምንድ ነው የተደረገው? አሁን በተለይ ሁለቱ ተቋም ስፔስ ና ጂኦስፓሻል ከተዋሃደ በኋላ ና ጂኦስፓሻል ስፔስ እና ጂኦስፓሻል ኢንስቲትዩት ከተባለ በኋላ ለመጀመሪያው ምንድነው ማድረጊያ የተፈለገው? እንዴት አድርገን የመረጃ ስርዓታችንን እናዘምነው? ምን ብናደረግ ነው የተሻሉ መረጃዎችን በወቅቱ ማቀበል ምንችለው ብዙ ጊዜ የቦታ መገኛል የሚናገር እንደሚታወቅ ካዳስተር እኛ ሀገር ላይ በጣም የካዳስተር ችግር አለ። ወይም ደግሞ በካዳስተር መፍታት የሚገባቸው ችግሮች የተፈቱ አይደለም። ሌሎችንም ለምሳሌ ጆሬቲክ ማነጻጸሪያ ነጥቦች ምንላቸው እንደ ቤንች ማርክ ምንለው ተለምዶ ማለት ነው። ቤንች ማርኮች ችግር አለ። የዜሮ ኦርደር የፈርስት ኦርደር የሰከንድ እያለን እስከ ሰርድ ምንደዋለ። ይህ ማለት ፕሬሲሽናቸው ማኩሬሲናቸው እየቀነሰ መሄደው ማለት ነው። ስለዚህ እሱን ለማስተካከል ምን ይደረግ ሲባል አይ እንደ ሀገር ኮርስ ስቴሽን መጨመር አለብን የሚባል አሳይመንት ምን ወሰደ ንስ ተወሰደ ማለት ነው። የኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ዜን ባለፈው ዓመት ላይ ጀምሮ እንቅስቃሴ ተጀምሮ በጫራታ ከአስር በላይ የኮርስ ስቴሽኖችን ወይም ደግሞ ቀጣይነት ያላቸው የቦታ መገኛ መረጃ ሊሰጡ የሚችሉ መረጃ መቀበያ ጣቢያዎችን መገንባት አስፈለገ ማለት ነው። እነሱን ለመስራት ኦልሬዲ ግዥ ተፈጽሞ መቀበያው ሪሴቨሩ ከሙሉ ፓኬጁ ጋራ በስፔስ ሳይንስ ና ጂኦስፓሻል ኢንስቲትዩት ውስጥ ይገኛል። የሚቀመጡበት ቦታ ቦታ ምርጣት ያካሂዷል። አዲስ አበባ ዙሪያ በጣም ይበዛሉ። አዲስ አበባ በጣም የዚህን መረጃ ተጠቃሚ በጣም ስለሚጨምር፣ ሌሎችም ልክ እንደ ጅማ እንደ ሰመራ በወንጋ እዚህ አካባቢዎች ላይም መተከል እንዳለበት ታምኑበት ቦታ ምርጫ አልቆ ኦረዲ ቀጣይ ይህንን ስራ ሊሰራው የሚችለው ተቋራጭ ኢንስታሌሽን ወይም የሚያቋቋሙ ስራ ሊሰራ እየተጠበቀ ነው የሚገኝ ማለት ነው። ስለዚህ ይህኛው የኮርስ ምናልባት አስሮቹ ወደ ስራ ሲገቡ ብዙ ችግሮችን ያስከትላሉ ተብሎ ይታሰባሉ። ብዙ ጊዜ የኮርስ ዳታ ወይም ደግሞ ቀጣይነት ያለው የጂፒኤስ ወይም የቦታ መገኛ ዳታ ለብዙ ጥቅም የሚጠቅሙ ባይዘ ወይ ከዛ ውስጥ ለምሳሌ ለማፒንግ ማፒንግ ስንል ከዚህ ውስጥ ለምሳሌ ካዳስተራል ማፕ አለ ካዳስተር ስንል ራሱ የእያንዳንዱን የመሬት ይዞታ መሬት መለካት ማለት ነው። ስለዚህ አንድ ሰው ካዳስተር አለ ተሰራ በትክክል ማለት እያንዳንዱ ግለሰብ ያለው መሬት ኤሪያው በምን ያህል እንደሆነ ኮርነር ላይ ያለችው ሪዲንግ ከጎረቤቱ ጋር የሚገናኝበት ርቀትና ቅርበት፣ በዙሪያው ምን አይነት ናይቦርሁድ እንትን እንዳለው ሌንግዙ 200 በ200 300 ሜትር ነው ወይ 400 የሚለው እያንዳንዱ ዳይሜንሽን ባውንደሪ ዲፋይን ከተደረገ ይህ የሰርቬይንግ አይነት ወም የቅየሳ አይነት ካዳስተር ነው የሚባለው። በዚህ የሚገኘው ካርታም ወይም ማፕም ካዳስተር ማፕ ነው የሚለው ማለት ነው። ስለዚህ ለካዳስተር ማፕ የኮርስ ዳታ ወይም የቀጥ አይነት ያለው ዳታ በጣም አስፈላጊ ነው። ይህን ለመስራት ለምን ነው የሚጠቅም ከተባለ ለምሳሌ ለአርቲክ ነው የሚጠቅመው? በጂፒኤስ በምንለቅምበት ጊዜ የምንፈልጋቸውን የመሬት ላይ መረጃ ስንሰበስብ ጊዜ ለመቆጠብ ሲባል ሪል ታይም ኪነማቲክስ የሚባል የጂፒኤስ የቅየስ አይነት አለ። ሪል ታይም ኪነማቲክስ ማለት ፊልድ ላይ እያለን እዛው ሪል ታይም እያለን ራሱ ምንም አይነት ፖስት ፕሮሰሲንግ ሳናደርግ የለቀመውን ዳታ ቢሮ ሳሰነውስጥ እዛው ላይ ፊልድ እያለን ፕሮሰስ አድርጎ አኩሬት የሆነ መረጃ የሚሰጠን ማለት ነው። ስለዚህ ለዚህ ቀጥታ የእኛን ሮቨራችን ወይም ተንቀሳቃሽ የሆነውን ጂፒኤስ ከዋናው ከኮርሱ ጋር በማገናኘት ለምሳሌ በብሉቱዝ ሊሆን ይችላል፣ በአንቴናው ሊሆን ይችላል። በማገናኘት ስለዚህ ኮሬክሽን ከኮርሱ ወደ ሮቨሩ ወደ ተንቀሳቃሹ ጂፒኤስ እንዲልክ በማድረግ እስከ 40 ኪሎ ሜትር ራዴስ ውስጥ ባለው በቀላሉ ካዳስተራችን እንድንሰራ ያደርገናል ማለት ነው። ስለዚህ አዲስ አበባ አንድ ኮርስ ስቴሽን ካለ በአዲስ አበባ ዙሪያ ከ35 እስከ 40 ኪሎ ሜትር ባለው ራዴስ ውስጥ ለካዳስተር የሚሆን ዳታ በቀላሉ መሰብሰብ እንችላለን ማለት ነው። አንዱ ይህ ነው። ግን እሱ ብቻ አይደለም። ለስታቲክስም ይጠቅማል። ይህ ለስታቲክ ፖዚሽንግ ለምን ነው ወይም ደግሞ ለእነዚህ ለቤንች ማርኮች፣ ለማነጻጸሪያ ነጥቦች የጂፒኤስ ጥቅም ወይም የጆዶስ ጥቅም ኤሪያል ፎቶዎችን ሳትላይት ኢሜጆችን ቫልድ ለማድረግ እውነተኝነታቸውን ወይም ትክክለኛነታቸውን ለማረጋገጥ ቤንች ማርክ ወይም ማነጻጸሪያ ነጥቦችን ወይም ደግሞ የመነሻ ነጥቦችን ለማምረት ይጠቅማል። ያ ማለት በኮረስቴሽን አማካይነት የኮረስቴሽን ዳታ ለብዙ ሰዓት የተወሰደ ስለሆነ ሞር አኩሬት ስለሆነ ሞር ትክክል ስለሆነ እሱን እንደ ሪፈረንስ በማድረግ መለቅመው እንዳታ እንደ ፕሮሰስ እንደ ሮቨር በመውሰድ እንደ ሪሞት በመውሰድ ስለዚህ ሁለቱም በማገናኘት ሞር አኩሬት በሚ ሴንቲሜትር ሌቭል የሆነ ቤንችማርክ ማቋቋም እንጠቀምበታለን ማለት ነው። በዚህ የሚሰራው የሰርቬይንግ አይነት ኮንትሮል ሰርቬይንግ ወይም ደግሞ የማነጻጸሪያ ነጥብ ለማግኘት የሚደረግ የቅየስ አይነት ነው የምንለው። ይህንን ለምን ያስፈልገናል? ይህኛው ሞር አኩሬት የሆነው ማፒንግ አይነት ነው። ይህ በጣም የሚያስፈልገው ሌሎችን ማፒንጎች፣ ሌሎችን ሰርቬይንግ ስንሰራ እንደ መነሻ ስለሚያገለግል ብዙ ጊዜ የበለጠ አኩሬት የሚባለው የቅየስ አይነት ነው ማለት ስለዚህ ኮርስ መኖሩ ለዚህ ለኮንትሮል ፖይንት እስታብሊሽመንት ወይም ደግሞ ለማነጻጸሪያ ነጥብ ለሚባሉት መሬት ላይ ለሚገኙ ነጥቦች ለማምረት ወይም እነሱን የበለጠ ትክክለኛ የሆኑ ነጥቦችን ለማግኘት የሚያግዝ የጂፒኤስ ቴክኖሎጂ ወይም ደግሞ ቀጣይነት ያለው የዳታ የጂፒኤስ መገኛ ወይም የሆነ የቦታ መገኛ ዳታ ነው ማለት ነው። ይህን ከማፒንግ አንጻር ከወሰድን ነው። ስለዚህ ቴክኖሎጂ ጠቀሜታ በስፔስ ሳይንስና ጂኦስፓሻል ኢንስቲትዩት በጂኦዴሲ እና ጂኦዳይናሚክስ ክፍል ተመራማሪ የሆኑት አቶ ናትናኤል አገኘው እንዲህ ይገልጹልናል። ለናቪጌሽን የሚጠቅማ እንደሚታወቀው፣ ለናቪጌሽን ለምሳሌ አውሮፕላን ላይ፣ መርከብ ላይ ሊሆን ይችላል ወይም መኪኖች ላይ ተገጥሞ ሞር አኩሬት የሆነ ትክክለኛ የሆነ የቦታ መገኛ ዳታ ሊሰጥ ይችላል። ይሄ ናቪጌሽን ያለ የምንገልጸው ብዙ ጊዜ ማለት ነው ናቪጌሽን የምንለው እሱ ብቻም አይደለም። ለኢንጂነሪንግ የሚጠቅማን ይሄ በጣም ከፍተኛ ጥቅም ያለው ባይዞ ለኢንጂነሪንግ ለምሳሌ የአንድ ቦታ ስለ ሀየት የምናወራ ከሆነ ሀየቱን ዝቅ ያለ ነው ከፍ ያለ ነው እሱ የሚለው ብንፈልግ የዛን ወይም ደግሞ የአንድ ኢንጂነሪንግ የሚሰራው ብሪጅ ሊሆን ይችላል፣ ድልድይ ሊሆን ይችላል። የዛን ድልድይ መገኛ ሎኬሽን በቀላሉ ድፋይ ማድረግ ቢፈልግ ስለዚህ ለኢንጂነሪንግ አፕሊኬሽን ሁሉ ይጠቅማማት ነው ከማፒንጉ በተጨማሪ ስለዚህ ኮርስቴሽን መብዛቱ እንደ ሀገር በጣም በርካታ ኢኮኖሚካ ኢኮኖሚካል ጥቅምም አለው። በሳይንሱም ወይም ደግሞ በምርምርም የሚሞላው ክፍተት ቀላል የሚባል አይደለም ማለት ነው። ስለዚህ ኮርስቴሽን አሁን በጣም ጥሩ ጅምር ላይ ያለን የእኛ ተቋም በጣም ከፍተኛ ትኩረት ሰጦት ኢቭን አንዱን ቢውልዲንግ ኮርስ ቢውልዲንግ ነው የሚለው ልክ የቲአርሲሶን ቢውልዲንግ የሚባል አለን የመጀመሪያ ሳተላይት ቲአርሲሶን በሚለው ሁለተኛው ሁለተኛው ቢውልዲንግ ሁለት ትልቅ ቢውልዲንጎች አሉት። ኮርስ ቢውልዲንግ ያለው ለምን በጣም ምን ያህል ለኮርስና ና ለእንደዚህ አይነት ለጂኦዴቲክ ኢንፍራስትራክቸር የሰጠውን ትኩረት ለማሳየት ቢውልዲንጉን ኢቨን ኮርስ በሚል ነው የሰየመው ማለት ነው። እና አሁን ጥሩ እንቅስቃሴ ና ያለ ምናልባት ቀጣይ ዓመት ጀምሮ እንደ ሀገር ትልቅ ከተሞቻችን ላይ ና አዲስ አበባን ጨምሮ ኮርስ ስቴሽን ተተክሎ አሁን ለጠቀስኳቸው ጥቅሞች የምናወል ይሆናን ተብሎ ይታሰባል። የዕለቱ ከምድር እስከ ህዋ መሰናዷችን ያዳመጣችሁትን ይመስል ነበር። በቀጣይ ሳምንት የዚሁን ቀጣይ ክፍል እናስደምጣችኋለን። ቆይታችሁን ከምድር እስከ ህዋ መሰናዶ ጋር ስላደረጋችሁ ምስጋናችን ከልብ ነው። ፕሮግራሙን በማዘጋጀት በኩል ፍጹም ዓለም በማቅረቡ ሰብስቤ አይሉ ነኝ። ከሌሎች የኤፍኤም አዲስ 97.1 ዝግጅቶች ጋር መልካም ቆይታን እንመኛለን። ሰላም። ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ